አፋር ክልል ውስጥ ከጦርነት ሸሽተው ጋሊኮማ መጠለያ ጣቢያ ተጠልለው በነበሩ ተፈናቃይ ሲቪሎች ላይ የክልሉ ባለስልጣናት ሰሞኑን ሕወሓት አደረሰው ባሉትና ባለፈው ሐሙስ በተፈጸመ ጥቃት ከሞቱት ከሁለት መቶ በላይ ሰዎች 50 የሚደርሱት አስከሬናቸው እስካሁን ያለመገኘቱን የክልሉ ሴቶችና ሕፃናት ቢሮ አስታወቀ። ከ50 በላይ ሰዎችም ቀላልና ከባድ የአካል ጉዳት ደርሶባቸው ሕክምና እየተሰጣቸው መሆኑን ነው የተገለጸው። ጥቃቱና የደረሰውም ጉዳት በእጅጉ እንዳሳዘነው የተባበሩት መንግስታት የህጻናት አጣዳፊ እርዳታ ድርጅት ዩኒሴፍ አስታውቋል። በሌላ በኩል ደግሞ የዩኒሴፍ ዋና ዲሬክተር ሄሬንየታ ፎር ያወጡት መልዕክት በእጅጉ አሳሳቢ እንደሆነ ዛሬ ባወጡት ትዊት የገለጹት የፌዴራል መንግስት ባለስልጣናት የትግራይ መንግስት መምከኑንና በክልሉ ስልጣኑ ጊዜያዊ አስተዳደሩ መሆኑን የሚናገሩት የሚናገሩበት መቀሌ የሚገኘው የትግራይ ክልላዊ መንግስት ነኝ የሚለው ህወሀት መር ባለስልጣን አማካሪ መሆናቸውን የሚነገረው ጌታቸው ረዳ አግባብ ካለው ምርመራ ከሚያካሄድ አካል ጋር ለመተባበር ዝግጁ መሆናቸውን ነው የተናገሩት። ዝርዝሩን መስናራጌ ከደሴ አደርሶናል። በጉሌና ወረዳ ከያሎ ከሎና ጋታ አካባቢዎች የተፈናቀሉ ሰላሳ ሺህ ሰዎች በተጠለሉበት ጋሊኮማ መጠለያ ጣቢያ ባለፈው ሐሙስ ላይ ጁንታ ብለው የጠሩት ኃይል ተኮሰው ባሉት ከባድ መሳሪያ ከሁለት መቶ በላይ ሰዎች መገደላቸውን የአፋር ብሔራዊ ክልላዊ መንግስት ሴቶችና ሕጻናት ቢሮ ኃላፊ አይሻ ይሱፍ ገልጸዋል። ከባድ ድግር ነው የኛ ሕዝብ እያሳለፈ ያለው በተለይ ደግሞ ጦርነቱ ከተነሳ በኋላ ጋሊኮማ አንድ መጠለያ ሲኖሩ የነበሩት ሕዝብ ላይ ነው ጦርነት ሜዳ ላይ ሳይሆን ያንን ጦርነትን ፈርሶ የተጠለሉ ሰዎች ነው ነው እያጠጣው ማለት ነው። እዛ ላይ በጣም በሚያሳዝን ሁኔታ ሰላሳ ሺህ ህዝብ ነው እዛ ያሳፈር፣ ሁለት መቶ ሰዎች አሁን ሬሳቸው ተገኝቷል። አርባ ስምንት በላይ ግን አልተገኘል። በጥቃቱ ጉዳት የደረሰባቸው ህጻናት፣ ሴቶችና አዛውንት መሆናቸውን የቢሮ ኃላፊዋ ለአሜሪካ ድምጽ ተናግረዋል። ወደ አራት ወረዳ የኛ ህዝብ ተፈናቅሏል። ግን አሁን ተጠልሎ ያለው የተፈናቀለው ህዝብ ግን የተጎዳብን በጣም በረሳዛኝ ሁኔታ አንድ መቶ ሰባት የሚያህሉች በጣም ትናንሽ ልጆች ናቸው። ከዚያም ሰላሳ ሁ ሁለቱ ደግሞ ሴቶች ናቸው። ስልሳ አንድ ደግሞ አዛውንትና ወጣቶች ናቸው የሚገኙበት። አርባ ስምንት በላይ እስካሁን ሬሳው እየተፈለገ ነው ያለው። ተጠልለው ትምህርት ቤትና ጤና ቦታዎች ነበሩ፣ እነዛ ሲቃጠሉ፣ ያው ሬሳ እስካሁን ድረስ እጃችን ላይ ያለው ያ ነው። ከተገደሉት በተጨማሪ ከባድና ቀላል የአካል ጉዳት የደረሰባቸው ብዙ ሰዎች ዶክተር የፈራል ሆስፒታል ውስጥ ሕክምና እየተከታተሉ መሆናቸውን ወይዘሮ አይሻ ገልጸዋል። ሆስፒታል ላይ ብዙ ሰዎች ቆስሎ እግራቸው ተቆረጠ ብዙ የተለያየ በጣም አሳዛኝ ድርጊት የሆኑባቸው ሰዎች ህክምና እኛ እንደ ክልሉ ሴቶች ና ህጻናት ቢሮ ሂደን ጎብኝተናቸው ምግብ፣ አልባሳት እና የመሳሰሉትን ወተት መስ ነገር በቃ እነሱን አጠቃላይ የተጎድቱ ሰዎች ጉብኝት አድርገና እዛ ውስጥ ብዙሀን ያውጡ ተጎጆዎች እዛም ውስጥ እኛም ሴቶች ነው ያገኘ ነው። ያው እንደሚታወቀው የሆነ ጣርና ሲከሰት አብዛኛ ተጎጆ ሴቶችና ህጻናት ናቸው። ወንዱ እንኳን ያው ሊመክትና ሊከላ ሊያከል ይችላል። ሴቶች ናቸው መጠለያ ላይ አብዛኛው አሁንም ያሉት እና እነሱ ውስጥ እግራቸውም ተቆረጡ በጉብኝቱ ሰዓት ላይ ህፃናቶች አግኝተናል። ድርጊት በጣም የሆነ ዘር ማጥፋት ካል ካላል ነው በስተቀር ይሄ ሌላ አይደለም። ኖርማል የሆነ ሰው ሊያደርገው የሚችል ነገር አይደለም። ትግል ላይ መሸነፍ እና ማሸነፍ ያለ ነው። ግን ንጹሀንን ምንም በማያውቁ ከጦርነቱ ተሽቶም የተጠለሉበት ቦታ ላይ እነሱን የማጣት ስራ ነው የተሰራው በመንግስት እኛም ስመስተዳደራችን የሚያስቀምጡ አስጣ ያን አሁን ህዝቡን ከዛ ማውጣት ነው። ለምን አሁን ማንም ድርጊት አይተው እራሳቸው ጋር የነበረው ቤተሰቦቻቸው ተውባቸው እነሱም አስቀመጥ ስዳት ነው። ሁለተኛ ደግሞ እዛ የነበረ ስቶር እንዳለ ሲወድም ለተነሱ ተብሎ ይሄዳል። አሁን እንደ መንግስት ነው እንጂ ሌላዎቹ እንኳን አሁን የሚዞችም ይፈራሉ። እዛ ላይ የተከፈተው ቦታ ላይ ስለማይፈቀድላቸው በጎ አድራጎት በመሳነዩት እነዛ አይነቶቹ እየተባበሩ ለመንግስት ቢገኙ አንደኛው ግን አሁን የሚዞች እየተፈቀደላቸው ብቻ አይደለም ወደዛ እንዲሄዱና እኛ እሱን የማውጣት ስራ ነው እየሰራ ያለ ነው። ዝግጅ ማለት እነሱም ፈርተዋል። ያንን ክተት ቃዩ በኋላ ላይ ህዝቡ የመደናገጥ ነገር አለ። እነሱን የማረጋጋትና እነሱን ከዛ ቦታ ላይ የማውጣት ስራ ነው እየተሰራ ያለ። በሌላ በኩል የክልሉ ማረሚያ ቤቶች አስተዳደር ምክትል ኮሚሽነር መሀመድ አህመድ ያሉ አካባቢ ተቀሰቀሰ ያሉት ወታደራዊ ግጭት ወደ ጉሌና አውራ እና ጉባ አካባቢዎች እንደተስፋፋ ተናግረዋል። ያለው ከከሏ እና ከዘካ አካባቢ የተመነቀለ ሰዎች ውስጥ እና በጤና ጣቢያ ላይ የተሰበሰቡ ሰዎች ነበሩ። በሌሊት ታጣቂዎች ከባድ መሳሪያ መተኮስ ሲጀምሩ፣ እዛ ጤና ጣቢያው እና ትምህርት ቤት ላይ ከባድ መሳሪያ ሲያልፍ እዛ ላይ የነበሩ የተፈነቀሉ ወደ ሰላሳ ሺህ የሚሰጋ የሚጠጋ ሰው ነው የተባለው። እነዚ ሰዎች ላይ ጉዳትም ደርሷል ሞትም ደርሷል። እዛ ለነዛ ሰዎች የተሰበሰቡ ምግቦች ነበሩ። እነዛም የመካጣል ሁኔታ እና እነዛ ላይ ከባድ ጉዳት ደርሷል። መቼ ነው ይሄ የሆነው? ባለፈው ሐሙስ ወጣቶች እና ሌሎች ሰዎች ቦታው ላይ ትንሽ አልነበሩም። የተሰበሰቡ አረጋውያን፣ ሴቶች፣ ህጻናት ነበሩ። በአብዛኛው በጋሊኮማ ጣቢያ ሰላሳ ሺህ ተፈናቃዮችን ለመመገብ የተሰበሰበ ምግብ ተቃጥሏል። በተፈናቃዮቹ ላይ ስነልቦና ጫና ደርሷል። ነፍሰ ጡር እናቶች ግጭቱን ሽሽት በወጡበት መንገድ ላይ ወልደዋል። ወታደራዊ ጥቃትና ወረራ ፈጸመ ባሉ ተዋት ንብረት ተዘርፏል ሲሉ የሚናገሩት ኮሚሽነሩ በተለይ ህጻናት፣ እናቶች የጉዳቱ ተጠቂዎች መሆናቸውን አረጋግጠዋል። አሁንም ቢሆን ግጭቱ አለ እዛ ማዕከል ላይ ብዙ በጦርነትም የሞቱ ሰዎች አሉ እና ሲቪሊያን የሚባል ሰዎች አብዛኛው ታርጌት ተደርጓል። ቦታላይ ቦታ ላይ ማለት ነው ዛ የወለዱ አሉ ህጻናት ደግሞ ወልዱ እዛው መንገድ ላይ የወለዱ ሴቶችም አሉ። ሴቶችና ህፃናት ተፈናቅሎ በጣም ባስቸጋሪ ሁኔታ ነው የሚገኝ ጠውላይ እና ሁኔታው ትንሽ ከበድ ያለ ነበር። እንግዲህ የነበረው ሁኔታ በዚህ ግንባ ኒብረት ው ኒብረት ዘረፋ ሌላ ሌላ አሁን ግን ሴቶችና ህፃናት በአብዛኛው ከዛም ወደ ተፈናቅሎ አብዛኛ የተወሰኑ ሰዎች ከተሜ ወደ ጭፍራ ነው ያሉት። ከዋና ከአውራ የተፈናቀሉት ጭፍራ ሌሎች ደግሞ ው ጭፍራ ላይ ናቸው። ከአውራ ና ከዋ የተፈናቀሉት አሁን ቅድም ያልኩ ከጉዜና እና እየ ያለው ተፈናቃዮች ናቸው። ሌሎች ደግሞ ገጠር ላይ በየ ተደርጋጎ በየንትኑ ማችና እንትኑ በቁጥር አላወቅንም። በተለይ ከክልሉ መዲና ሰመራ ከአንድ መቶ ሀምሳ ኪሎ ሜትር በላይ ርቆ የሚገኙ የጋሊኮማ መጠለያ ጣቢያ አካባቢው አሁንም የአደጋ ቀጠና መሆኑን የገለጹት ምክትል ኮሚሽነሩ ተፈናቃዮቹን አንጻራዊ ሰላም ወዳለበት የማሸጋገር ስራ እየተሰራ መሆኑን ጠቅሰዋል። ሰ ከትን ከተማ ወደ ጭፍራ ተሰብስቧል። የተወሰኑት ደግሞ ዋ ወረዳ ራግደን ቀበል የምትባል አንድ ትልቅ ሳይት የተወሰኑ ሰዎችን ተሰብስቦ መንግስት የተቻለውን ነገር እየረዳ ነው። ከመስቀም የተወሰነ ነገር ጭፍራ ያሉት ተወሰነ ነገር አድርተዋል። አሁንም ግን በቂ አይደለም። አሁንም ቢሆን ግን ከፋ ካለ ግን አሁን ለዳግም መፈናቀል ማደረጋቸው አይቀርም። እሱንም ግን አሁን ማርቀን የት ይሻላል የት ማይዳልችበት ብለን ሌላ የምንመርጠው ቦታ ይኖራል። ግጭቱ ከተቀሰቀሰ ጀምሮ በክልሉ ዘጠኝ የመጠለያ ቦታዎች ተዘጋጅተው ተፈናቃዮቹ እንዲያርፉ እየተደረገ መሆኑን ከአመራሮቹ የደረሰን መረጃ ያመለክታል። በሌላ በኩል ደግሞ የዩኒሴፍ ዋና ዳይሬክተር ሄንሬታ ፎር በትምህርት ቤቶችና ጤና ተቋማት ውስጥ በተጠለሉ ሰዎች ላይ በደረሰ ጥቃት ከሁለት መቶ በላይ ሰዎች መገደላቸው ከሞቱትም ከአንድ መቶ በላይ የሚሆኑት ህጻናት መሆናቸው በጽኑ እንደሚያሳስባቸው ገልጸዋል። የትግራይ ክልላዊ መንግስት ነኝ የሚል የህወሓት መር ባለስልጣን ጌታቸው ረዳ ስለ ተፈጸመው ጥቃት አግባብ ካለው ምርመራ ከሚያካሄድ አካል ጋር ለመተባበር ዝግጁ መሆናቸውን ተናግረዋል። አቶ ጌታቸው ረዳ በቲዩተር ገጻቸው አስተላልፈውታል በተባለው መልእክት በሐምሌ መጨረሻ ጋሊ ኮማ ላይ የመንግስት ሰራዊት ጥቃት ሰንዝሮ እንደነበር ጠቅሰው ምግብ የተከማቸባቸውን መጋዘኖች በመሸሽ ላይ የነበረው የመንግስት ኃይል አቃጥሏቸዋል ብለዋል። ኃይሎቻቸው ጥቃቱን ካከሸፉ በኋላ ወደ ሰፈራቸው መመለሳቸውን በቲዩታቸው የጠቆሙት አቶ ማድረጌታቸው ይህው መንግስት ህጻናትን ለአደጋ ማጋለጥን ጨምሮ አድራጎትን ከህወሓት ኃይል ጋር ሊያገናኘው እንደሚችል ያላቸውን ግምት ገልጸዋል። የትኛውም አይነት የጦር መሳሪያ አንበረክከንም ሲሉ ከቀናት በፊት የገለጹት የክልሉ ርዕሰ መስተዳደር አወል አርባ አንዳንድ ሰዎች ወረራ የተፈጸመብን ከኦሮሚያ ክልል የመጡ ሰራዊቶችን በመቀበላችን ነው ብለው ያምናሉ ይህ ግን ስህተት ነው እውነቱ እኛን ከኢትዮጵያ በኃይል ለመነጠል ታስቦ የተፈጸመ ነው ማለታቸውን ጠቅሰው የፈረንሳይ ዜና አገልግሎቱ አጃንስ ፍራንስ ፕሬስ መዘገቡ ይታወሳል። ለአሜሪካ Radio must